ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክብራትና ክቡራን አድማጮች እንደምናመሻችሁ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። የዛሬ ሰኞ 26 207 ዓ ም ስርጭታችሁን ይ ማስተናግዳችሁ ሰሎሞን አባተ ነኝ። ይላካሉ። አሁን ዛሬ አመሻሽ ላይ በኤልተን ሆቴል አሸኛኘት ፕሮግራም አለን። አቶ አቤል የሻነህ ይባላሉ። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የህዝብ ግንኙነት ዳይሬክተር ናቸው። ወደ ምዕራብ አፍሪካ ሁለት መቶዎቹ ኢትዮጵያውያን ሐኪሞች ይላካሉ ነው የሚሉት ቃል ምልልሳለን። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። የሰዓቱ ዋና ዋና ዜና ከቆንጅ ይታየ ጤና ይስጥልኝ። እንደምን አመሻችሁ። አውስትሬሊያ ሲድኒ ከተማ በአንድ የምግብ ቤት ወይም ካፌ ውስጥ በሀገሩ ሰዓት ከዛሬ ሰኞ ጠዋት ጀምሮ ቁጥራቸው በውል ያልታወቀ በርካታ ሰዎችን ያገተው ታጣቂ ታጋቾቹን እንደያዘ ነው። የፖሊስ ኮሚሽነሩ አንድሩ ሲፒዮኒ ድንገቱን የሽብርተኛ ጥቃት ብለው ሊጠሩት አልፈለጉም። ነገር ግን እገታው ለቀናት ሊቀጥል እንደሚችል ስጋታቸውን ገልጸዋል። ሲድኒ መሃል የንግድ ቤቶች ቀበሌ ውስጥ በሚገኝ ሊንት ቾኮላት ካፌ የተፈጠረውን ድንገት የአውስትሬሊያ ጠቅላይ ሚኒስትር ቶኒ አበት በፖለቲካ ምክንያት የተነሳሳ ሳይሆን አይቀርም ብለዋል። ታጣቂው ካፌው እንደገባ መጀመሪያ ላይ ታጋቾቹ እጃቸውን ወደ ላይ አድርገው መስኮት ላይ ተደግፈው ይታዩ ነበር። በአረብኛ የተጻፈበት ጥቁር ባንዲራም በመስተዋቱ ውስጥ ይስተዋል ነበር ተብሏል። በምግብ ቤት ውስጥ የነበሩ አምስት ሰዎች ያለምንም ጉዳት አምልጠዋል። ይሁን እንጂ ታጣቂው ራሱ ለቋቸው ይሁን ራሳቸው በራሳቸው ተነሳሽነት አምልጠው ይሁን የታወቀ ነገር የለም። ከአስር እስከ ሀያ አምስት የሚደርሱ ሰዎች ናቸው የታጣቂ አግቷቸዋል ተብሎ የሚገመተው አሁን የአውስትሬሊያ ፖሊሶች እንደገለጡት የዚህ የእገታ ተጠርጣሪ ማን ሀሮን ሞኒስ የሚባል የኢራን ተወላጅ ነው። ስሙን ከመቀየሩ በፊት ሞንቴጊ ቡርጄዲ ይባል የነበረው ይህ ሰው ስሙ መታወቅ የጀመረው በሀገሩ በአውስትሬሊያ አፍጋኒስታን ውስጥ ለተገደሉ የአውስትሬሊያ ወታደሮች ቤተሰቦች የወታደሮቹን ተግባር በመንቀፍ ደብዳቤ የመላክ ዘመቻ በጀመረበት ጊዜ ሲሆን፣ ባለፈው የአውሮፓውያን አመት ደግሞ በአሰቃቂ ሁኔታ በተገደለችው የቀድሞ ባለቤቱ ጉዳይም ስሙ ተነስቶ ነበር ተብሏል። በቤልጅየም ደግሞ ፖሊሶች በምዕራቧ ጌንት ከተማ ሰዎችን ያገቱ ሶስት አጥቂዎችን በቁጥጥር ስር ውለዋል። የታገቱት ሰዎች ያለምንም ጉዳት መለቀቃቸው ተነግረዋል። የእገታው ምክንያት ምን እንደሆነ ለጊዜው ግልጽ ባይሆንም አንድ የቤልጅየም ባለስልጣን ዛሬ በሰጡት ቃል ግን ድንገቱ ከሽብርተኝነትም ይሁን የእስልምና መንግስት ብሎ ራሱን ከሚጠራው ቡድን ወይም ደግሞ አውስትሬሊያ ሲድኒ ካለው የእገታ ፍጥጫ ጋር ግንኙነት ይኖረዋል የሚል የሚያስብል አንድ ምልክት የለም ሲሉ ተናግረዋል። በመጨረሻም የእስራኤልና የፍልስጤማውያን ጉዳይ ያለበትን ወቅታዊ ሁኔታ ለመገምገም ጉዞ የጀመሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ሮም ላይ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔተንያሁን ያነጋግራሉ። ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች አሁን ስቱዲዮ ከገባን በኋላ በደረሱን ዘገባዎች ደግሞ የሲንዲው የእገታ ጉዳይ ወደ መጠናቀቁ እየተቃረበ ይመስላል ታጋቹን ፖሊስ ሳይገድለው እንዳልቀረ እየተነገረ ነው። አንዳንድ የሞት ሁኔታዎችም ሊኖሩ እንደሚችሉ እየተዘገበ ነው ያለው። ቆንጅታየን በጣም አመሰግናለሁኝ ለዜናው። ከምሽቱ ሶስት ሰዓት በ25ና በ31 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ የሚተላለፍላቸው የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። ተቃዋሚው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ትናንት እሁድ አዲስ አበባ ውስጥ ባካሄደው የተቃውሞ ሰልፍ በመጪው ግንቦት የሚደረገው ምርጫ ነጻና ፍትሐዊ እንዲሆን ጠይቋል። የታሰሩ የፖለቲካ መሪዎች፣ ጋዜጠኞችና የሙስሊሙ ማህበረሰብ የመፍትሄ አፈላላጊ ኮሚቴ አባላት እንዲፈቱን ጥሪ አቅርቧል። ሰልፉን የተከታተለው እስክንድር ፍሬው የዘገበው አጭር ሪፖርት አለ። በመጪው ግንቦት የሚካሄደውን ምርጫ መነሻ በማድረግ የተካሄደው የመድረክ የተቃውሞ ሰልፍ እንዲህ አይነት ጥያቄዎችም የቀረቡበት ነው። ነጻነት በሌለበት ነጻ ምርጫ የለም ያሉት ሰልፈኞቹ የታሰሩ የፖለቲካ መሪዎች ጋዜጠኞችና የሙስሊሙ ህብረተሰብ የመፍትሄ አፈላላጊ ኮሚቴ አባላት እንዲፈቱ ጥሪ አቅርበዋል። ከአራት ኪሎ ግንፍሌ ድልድይ በመነሳት መድረሻቸውን በተለምዶ ታቦት ማደሪያ ወደሚባለው የወረዳ ምንት ሜዳ ያደረጉት ሰልፈኞቹ ያሰሟቸው መፈክሮችም ይህንኑ አንጸባርቀዋል። የሰልፉ ዋና ዓላማ ግን የሁለት ሺ ሰባቱ ምርጫ የጊዜ ሰሌዳ ለውይይት ከቀረበበት ጊዜ ጀምሮ ሲጠይቁት የነበረው እና እስካሁን ምላሽ ያላገኘው የነፃና ፍትሐዊ ምርጫ ጥያቄ መሆኑን የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለቪዮኤ ተናግረዋል። ከዚህ ወጥተው ኖ ስነ አክብረው በህገ መንግስቱና በምርጫ መሰረት ስራቸውን ይስሩ። ይህንን ቀልድተው የምል ነው። እኛ ቁርጥ ያለ ጥያቄያችን። የኢትዮጵያ ብሔራዊ ምርጫ ቦርድ የስራ ኃላፊዎች በተለያየ ጊዜ በሰጧቸው አስተያየቶች ከተቃዋሚ ፓርቲዎች የቀረቡ ቅሬታዎች እየተጣሩ መሆኑንና ትክክለኛ ሆነው ከተገኙ ምላሽ እንደሚሰጥባቸው ገልጸዋል። የዛሬውን የተቃውሞ ሰልፍ የተመለከተ ዝርዝር ዘገባ በነገ እለት ይዤ እቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን አመሰግናለሁ። ከምሽቱ ሶስት ሰዓት ላይ ዘርዘር ያለ ዘገባ ይዞ ይመለሳል። What does it tell you? ቅንብር ንለፍ በዩናይትድ ስቴትስ የፖሊስ ኃይል የጸጥታ ማስጠበቅ አሰራሮችን የሚለውት ህግ እንዲወጣ አሜሪካውያን ትዕይንተ ህዝብ አካሂደዋል። ከትናንት በስቲያም ቅዳሜ በቅርቡ ሁለት ጥቁር አሜሪካውያን ህይወት በእጃቸው ያለፈው የፖሊስ ባልደረቦች ክስ እንዳይመሰረትባቸው ከተወሰነ ወዲህ በመላ ሀገሪቱ የተቃውሞ ሰልፎች ሲከናወኑ ሰንብተዋል። በአንዳንድ ስፍራዎች ሁከትና የንብረት ጉዳትም የደረሰ ሲሆን ከነዚህ ሰልፎች በአይነቱ ትልቅ የሆነው የቅዳሜው የዋሽንግተን ዲሲው ህዝባዊ ተቃውሞ ወይም ሰላማዊ ሰልፍ ነበር ይለናል። የተከታዩ የሄኖክ ስማግዜር ዘገባ። ቅዳሜ ማለዳ ከዋይት ሀውስ ቤተ መንግሥት አቅራቢያ በመነሳት አሜሪካውያን በታሪካዊው የፔንስልቬንያ ጎዳና ወደ ሕዝብ ተወካዮቹ መቀመጫ ካፒተል ሂል የእግር ጉዞ በማድረግ የተቃውሞና የለውጥ ድምጻቸውን አሰምተዋል። እጅ ወደ ላይ ብያለሁ፣ አትተኩስ ሲሉ እጃቸውን ወደ ሰማይ በማንሳት በፈርግሰን ምዙሪ፣ በፖሊስ ባልደረባ በበርካታ ጥይቶች ተደብድቦ ሕይወቱ ያለፈው ጥቁር አሜሪካዊ የ18 ዓመት ወጣት ማይክል ብራውንን ሁኔታ ሲቃወሙ ታፈንኩኝ መተንፈስ አቃተኝ፣ በማለት ደግሞ በኒውዮርክ ፖሊስ ባልደረባ ክንድ አንገቱን ታፍኖ ሕይወቱ ያለፈው ኤሪክ ጋርነርን አሟሟት አውግዘዋል። በስፋት ደግሞ በፖሊስ ባልደረቦች በተለይ አነስተኛ ቁጥር ባላቸውና በምጣኔ ሀብት እድገት ያልተካተቱ ማኅበረሰቦች ላይ የሚደርሱ የመብት ጥሰቶች እንዲቆሙ ጠይቀዋል። በዚህ ሰልፍ አሜሪካውያን የቆዳ ቀለም፣ ጾታ፣ ዕድሜና ሃይማኖት ሳይለያቸው እጅ ለእጅ ተያይዘው ነው በሰልፉ ላይ የታዩት። በመቶ ሺዎች የሚቆጠሩ አሜሪካውያን ከዋይት ሀውስ ቤተ መንግሥት እስከ ኮንግረሱ መቀመጫ ሰፊውን ፔንስልቬንያ ጎዳና ከአፍ እስከ ገደፉ ሞልተው ለሶስት ማይል ያህል ሕዝባዊ ተቃውሞ ሰልፍ አካሂደዋል። ከመላ አገሪቱ በአውቶቡስ ተሳፍረው የመጡ በርካታ ሰዎችም በሰልፉ ላይ ተሳትፈዋል። በዚህ ሰላማዊ ሰልፍ ላይ በፖሊስ ጭካኔ አያያዝ በራሳቸው በግል ወይም በቤተሰባቸው ላይ የደረሰባቸው እናቶች፣ አባቶች፣ እህቶችና ወንድሞች የጉዳተኛ ቤተሰብ አባላቶቻቸውን ፎቶ ይዘው አደባባይ ወጥተዋል። ጆሹዋ ሎፔዝ እባላለሁ ነው የሚለው። ከኒውዮርክ ማንሃተን ነው የመጣው። አጎቴ ጉዳት ደርሶበታል። በኒውዮርክ የፖሊስ ባልደረቦች በ2011 ዓ ም ተገድሏል ይላል። ጆሹዋ ሎፔዝ በፔንስልቬኒያ ጎዳና ላይ በተለያዩ ጊዜያት በፖሊስ ባልደረቦች በተለይ አፍሪካ አሜሪካውያን ወጣቶች የተገደሉባቸውን ፎቶዎችና ዘገባዎችን የሚያሳዩ ጋዜጦችን በሰፊው ዘርግቷል። ከነዚህ ጉዳተኞች መካከል በ1990ዎቹ በኒውዮርክ የተገደለው ማመዱ ዲያሎ፣ ጆን ክራውፎርድ፣ ትሬቨን ማርቲን እና በቅርቡ ደግሞ ማይክል ብራውን፣ ኤሪክ ጋርነር እና የሌሎችንም ሁኔታዎች አስመልክቶ የጋዜጦችን ዘገባዎች አሳይቷል። በዚህ ሰላማዊ ሰልፍ ላይ ያነጋገርናቸው በርካታ አሜሪካውያን በዩናይትድ ስቴትስ የፖሊስ ኃይል የጸጥታ ማስጠበቅ አሰራሮችን የሚለውጥ ሕግ በኮንግረስ እንዲያልፍና በፍጥነት ተግባራዊ እንዲሆን ጠይቀዋል። ወደ ተከታዩ ዝግጅት እንሸጋገር። ሄኖክን አመሰግናለሁ። ኢቦላን ለመዋጋት ወደ ምዕራብ አፍሪካ ይጓዛሉ ለተባሉት ከሁለት መቶ በላይ ኢትዮጵያውያን ሐኪሞች የመሸኛ ሥነ ሥርዓት አሁን በሂልተን ሆቴል እየተካሄደ ነው። በዚህ ሰዓት ጥቂት ቀደም ብዬ አቶ አቤል የሻነህን የሕብረተሰብ ጤና ኢንስቲትዩት የሕዝብ ግንኙነት ዋና ዳይሬክተርን አግኝቻቸው ነበረ። ምን አዲስ ነገር አለ ብዬ ጠየቂያቸዋለሁኝ። አቶ አቤልን ወደ አቶ አቤል መልስ እንለፍ። ከወትሮ የተለየ አዲስ ነገር የለም ያው እንደ ወትሮ ሁሉ የሚደረገው የቅድመ ስራ ጥንቃቄ ስራ አላሁንም ቦሌ ዓለም አቀፍም በደረቅ ወደ ወይም ደግሞ በቦርደር አካባቢ የሚደረገው ወደ ውስጥ የሚገቡ ሰዎችን የመፈተሹ እና የመለየት ስራ አሁንም ተጠናክሮ አሁን እንደቀጠለ ነው። በየተለያዩ ቦታዎች ደግሞ ማህበረሰቡን የማንቃት ያል እስካሁን ድረስ ያልተደረሱ የህብረተሰብ ክፍሎችን ወይም ግንዛቤ ያልተፈጠረበትንም አካባቢ እንዲሁ በየክልልም አዲስ አበባም ይኸው ስራ እንደ ተለመደው ተጠናክሮ እየተሰራ ነው የሚገኘው። አቶ አቤል፣ አንዳንድ ጊዜ እንደዚህ ለተራዘመ ጊዜ የሚቆዩ ወረርሽኞች ሲኖሩ እየተለመደም ሊሆን ይችላል፣ ወይም ደግሞ እየተረሳ ሊመስልም ይችላል እና የመዘናጋት አይነት ሁኔታ ሊፈጠር ይችላል። እንደዚህ አይነት ነገር እንዳይኖር በቅርብ የመከታተል የማንቃት እና የመጎትጎት የመቀስቀስ የክትትል ስራዎች በትክክል ይካሄዳሉ በቀን በየቀኑ አሁን በእኛ በጤና ጥበቃ ሚኒስቴር በኩልና ይህንን ለመስራት በሚንቀሳቀሰው የተለያዩ ንዑሳን ኮሚቴዎች በኩል ስራው የመዘናጋት ባህሪ የለውም። ለምን ህመሙ ተከሰተባቸው በሚባሉ አካባቢዎች ጠፍቷል ተብሎ በዓለም ጤና ጥበቃ ድርጅት ካልተረጋገጠ ድረስ ያለን ከሰዎች ጋር የሚኖረን ግንኙነት ስለማይቋረጥ እና ስለሚኖርም እና ይበሽታ ደግሞ ቤት አካባቢና መቼ ሊገባ እንደሚችል ስለማናቅ ሁልጊዜ የምንሰራው ስራ የመከላከሉን ስራ አጠናክረው መቀጠል ነው። ስለዚህ ይሄ ያው አንተም ለመግለጽ እንደሞከርከው በተራዘመ ቁጥር የሚያሰለች መስሎ ቢታይም፣ ነገር ግን ከገባ ደግሞ የሚያስከትለው ጉዳት አደገኛ ስለሆነ ማህበረሰቡን ከዚህ ወረርሽኝ እንዳይጠቃ ለመከላከል የሚደረገው ስራ ያለምንም መዘናጋት ቀጥሏል። ምክንያቱም ኤርፖርት ያለው ፍተሻማ አይቋረጥም። የማለያ ወይም ደግሞ የተወሰነ ተጠርጣሪ ቢገኝ የምናቆይበት ቦታና እዛ ቦታ ላይ የተሰማሩ ባለሙያዎችም የዘወትር ስልጠና ወይም የዘወትር ክትትል፣ ይሄ ነገር ቢከሰት እንዴት ነው የምንወጣው፣ እንዴት ነው የምንተገብረው የሚለው ነገር በየእለቱ የሚከናወን ተግባር ነው። በእኛ በኩል ለመሆኑ አይቋረጥም። እሺ፣ ለመሆኑ አቶ አቤል በሙከራ ላይ ያሉ መድኃኒቶች የሚሆኑ ሌሎች ድንገት ተጠርጣሪ ሰው ቢገኝ ህክምና ላይ ሊውሉ የሚችሉ ግብዓቶች አሏችሁ በእጃችሁ? አሁን ተጠርጣሪ ቢኖር፣ እንዲህ ቢያጋጥም፣ እንዲህ አይነት መድኃኒት ለመስጠት የሚያስችል ቅድመ ዝግጅት ላይ ሀሳብ አለ ግን እንዴትና መቼ ይተገበራል የሚለው ነገር። የመጀመሪያው የሀገራችንና የጤና ጥበቃም ፖሊሲ ምንድን ነው? አክሙ ማዳኑ ላይ ሳይሆን መከላከሉ ነው። ደግሞ ቢከሰት ምን ይሆናል የሚለውን። አዎ እሱ ነው ጥያቄ። ያው በአንዳንድ ደረጃ ሊደረጉ የሚችሉ ቅድመ ዝግጅቶች አሉ፣ ግን በሌለ ነገር ላይ አስቀድሞ እንድናደርጋለን ማለት በጣም አስቸጋሪ ነው። አዎና ዝግጅቱ እሱ ስለሆነ፣ ብታገኙ ምንድን ነው የምትሆኑት? ምን አላችሁ እጃችሁ ላይ ማለት በመድኃኒትም ደረጃ ይሁን ሌሎች እንደዚህ መከላከያ ናቸው የሚባሉ ምን ታደርጉታላችሁ? ያንን ሰው ተነጥሎ ከመቀመጥ የመጀመሪያው ነገር እንደዚህ አይነት ሰው እንግዲህ ምልክቶችን ማሳየት ከጀመረ በየ እንደ ሰውየው የመታመም ደረጃ በደረጃ የሚወሰዱ ተጓዳኝ ወይም ደግሞ ሊያግዙ የሚችሉ የሕክምና አሰጣጥ ስርዓቶች አሉ። እነሱን ነው የምንተገብረው እንጂ ይሄ አሁን ድረስም ቢሆን በብዙ ዓለም ሀገር መድኃኒቱ እየተሰጠ አይደለም። በአንዳንድ ሀገሮች ቢሆን የሚደረገው፣ በአንዳንድ ሀገሮች ለምሳሌ በሙከራ ላይ ያሉ መድኃኒቶች የሚሰጡበት ሁኔታ አለ። ሌላው ደግሞ ቀደም ሲል ከታመሙ ሰዎችም ደም ወስዶ ለእነዚህ ለህሙማኑ የመስጠት አሰራርም አለ። እንደዚህ እንደዚህ አይነት ዝግጅቶች ያሉባቸው ሀገሮች አሉ። አሜሪካም ውስጥ አውሮፓም አፍሪካም ውስጥ አሁን እየተሰራባቸው ያሉ ማለት ናቸው። አዎ፣ እነዚህ የምትላቸው ሀገሮች አሁን በአንድ ሚሆን በሌላ መንገድ በሽታው ተከስቶ ምንነቱ የታየባቸው ናቸው እና እነሱ በእርግጥ እንዲህ አይነት ነገር ከተሞክሯቸውም ደርሶም ያዩትና ገብተውበት አንዳንዶቹ የተቆጣጠሩት፣ አንዳንዶቹ ደግሞ ገና በመቆጣጠር ሂደት ላይ ያሉ ስለሆነ አሉ የሚባሉ አማራጮችን ሁሉ ከመሞከሩ ወደ ኋላ አይሉም እነሱ። እኛ ጋ እስካሁን ድረስ አሁን በምትለው ደረጃ ይህም አልተከሰተም። ትልቁ እኛ ልናደረግ የምንፈልገው ና ምን እየሰራ ነው ያለ ነው እንዳይከሰት ወይም ደግሞ ሀገራችን እንዳይገባ መከላከል ስራ ነው። ከገባ ግን ያው በሌሎች አካባቢዎች ተሞክሮ ስራ ላይ የዋለን ነገር ለማድረግ ወደኋላ አይባልም። ዋናው አላማ ሰው ማዳን ሰው ማትረፍ ስለሆነ አሉ የሚባሉ በዘመኑ አሉ የሚባሉ ቴክኖሎጂዎችን አገራችን ከመጠቀሙ ወደኋላ አትልም። ለዚህም አንዱ ማሳያ እኮ ኤርፖርት ውስጥ ያለው የመለያ መሳሪያ አሁን ዘመኑ ካፈራቸው አንዱ ከሚ አሉ ከሚባሉት የመጨረሻው ደረጃ የሚገኝ መሳሪያ ነው። ያንንም ያደረግነው እንግዲህ በሽታው እንዳይገባ ለህብረተሰባችን የምናደርገው መከላከል አጠናክሮ ለመቀጠል ከሚል እሳቤ ነው። አዎ ግልጽ ነው እሱ። ነገር ግን ገብቶ ነው ይሄን ቢመጣ ማድረግ መደረጉ አይቀርም ማለት ነው። እሺ ሌላው አቶ አቤል ኢትዮጵያ ከሁለት መቶ በላይ ሐኪሞችን እና ነርሶችን ወደ ምዕራብ አፍሪካ እንደምትልክ ቃል ገብታ ነበር ከዚህ በፊት ስልጠናም እየተሰጣቸው እንደሆነ እርስዎም ገልጸውልን ነበረ። ለመሆኑ ትልካለች ወይስ አትልክም? ኢትዮጵያ እነዚህ ሐኪሞችና ሌሎች ይላካሉ? አሁን እንግዲህ ሰለሞን አሁን እኔ የደወልክበት ሰዓትና እንትኑ አልተገጣጠምም እንጂ ምናልባት ነገ ወይ ከዛ በኋላ ብትደውል ኤግዛክትሊ ቁጥሩ ቁጥራቸው ሁለት መቶ አስር ነው አስራ አምስት ነው የሚለውን ነግርህ ነበረ። እና ይሄ ምንድን ነው አንተም በሌላ መገናኛ ብዙሃን ወይ በኢትዮጵያ መገናኛ ብዙሃን የምንሰማው ይችላለ። አሁን ዛሬ አመሻሽ ላይ በኤልተን ሆቴል አሸኛኘት ፕሮግራም አለ። ስንት ናቸው ዛሬ የሚሄዱት? ያው ወደ ሁለት መቶ አስር ገደማ ነው። ሁሉም ናቸው የሚሄዱት ወይስ ባለፈው በሁለት እንደሚሄዱ ነበር እና እዛ ላይ ይህን አስመልክቶ እንግዲህ ምልህ ቁጥሩንም ስብጥሩንም የተልኳቸውንም አላማ በሚመለከት ምናልባትም በኢትዮጵያ ውስጥ ያለውን የመከላከሉን የቅድመ ዝግጅት ስራ የሚያስተባብሩትና የሚመሩት ምክትል ጠቅላይ ሚኒስትሩ ወይንም የጤና ጥበቃ ሚኒስትሩ ተገኝተው እንግዲህ አሸኛኘቱ ፕሮግራም ላይ መመሪያም አመራር የሚሰጡበት ይሆናል ብዬ ነው የማስበውና የነሱ ከእነሱ መግለጫ በኋላ ትክክለኛ ቁጥሩን፣ የሚቆዩበትን ዘመን፣ አካሄዳቸውን በሚመለከት ዝርዝር መረጃ ታገኛለ ብዬ አስባለሁ። አቶ አቤል የሻነህን አመሰግናለሁኝ። ተከታትለን ተጨማሪ መረጃዎችን ይዘንላችሁን ቀርባለን። ወደ ተከታዩ ዝግጅት እንለፍ። የፊታችን ግንቦት በኢትዮጵያ ለሚካሄደው ምርጫ በነጻነት ለመዘገብ የሚያስችል የመገናኛ ብዙሀን አገልግሎት አለ የሚል ጥያቄ በማንሳት ከጋዜጠኞች ጋር የተጀመረ ውይይት ነው ተከታዩ። በጋዜጠኝነት ሙያና በአሰራሩ ዙሪያ በአድማጮች ለተነሱ ጥያቄዎችም ተወያዮቹ መልስ ይሰጣሉ። የውይይቱ ተሳታፊዎች ዳንኤል ብርሃኔ የአፍሪካ ቀንድ ጉዳዮች በሚል ርዕስ የሚወጣው የዌብሳይት አምደኛ፣ በስደት ዩናይትድ ስቴትስ የሚገኘው አርጋ ዋሽኔ በተለያዩ የመገናኛ ብዙሃን ውስጥ በዘጋቢነት ያገለገለ የኢትዮጵያ አካባቢ ጋዜጠኞች ማህበር መስራችና የሬዲዮ ፕሮግራም አዘጋጅ የነበረ ነው። በስደት ዩናይትድ ስቴትስ የምትገኘው ጽዮን ግርማም አስቀድማ በአዲስ አድማስና ሪፖርተር ጋዜጦች በኋላም በዋና አዘጋጅነት በምትመራው እምቢልታ በተባለ ጋዜጣዋ ትታወቃለች። በቅርቡ ሕትመቱ የተቋረጠው አዲስ ጉዳይ መጽሔትም አምደኛ ነበረች። ስዊድን ውስጥ ስደት ላይ የሚገኘው የቀድሞ አዲስ ነገር ጋዜጣ መራሄ ኤዲተር መስፍን ነጋሽም በዚህ የውይይቱ የመጀመሪያ ክፍል ላይ ይሳተፋል። አወያያቱ ዝታ በላቸው ነች። ይቀጥላል። ሰሞኑን ማስታወቂያችን ስናሰማ እንደነበረው በኢትዮጵያ ውስጥ ዝግጅት እየተደረገ ነው፣ ለሚቀጥለው ዓመት የግንቦት ወር ምርጫ። በኢትዮጵያ ውስጥ ደግሞ የሰብአዊ መብት ድርጅቶች እንዲሁም የጋዜጠኞች መብት ተንከባካቢ ድርጅቶች እንደሚሉት በነጻነት የሚጽፉ ጋዜጠኞች አገር ውስጥ ከመቼውም የተመናመኑ ናቸውና ለምርጫ ደግሞ የጋዜጠኞች ሚና በጣም አስፈላጊ ነው እንደሚታወቀው ከዚያ አንጻር ነው ለመወያየት የምንሞክረው። ከአድማጮችም ጥያቄ አግኝተናል። እናንተ እና በመጀመሪያ እስቲ አሁን የኢትዮጵያ የፕሬስ መብት ያለበትን ሁኔታ ከራሳችሁ ብትገመግሙልን፣ ጽዮንን አስቀድማለሁ። እሺ፣ ምናልባት ሴት በመሆን ይሆን የቀደምኩት? አው አደላሁ። እንግዲህ አሁን ኢትዮጵያ ውስጥ ያለውን ነጻ እና ዲሞክራሲያዊ የሚዲያ ሁኔታ ስንመለከት አስቸጋሪ ነው። ኢትዮጵያ ውስጥ ያለው ሚዲያ ነጻ ነው ብሎ ለማለት ወይም ነጻ የሆነ ለመዘገብ የሚያመች ጋዜጠኛ እንደ ልብ ተንቀሳቅሶ ለመስራት የሚያስችል አማራጭ ሁኔታ አለ ብሎ ለማለት በጣም አስቸጋሪ ነው። እንደ አለ ብሎ ከማለት ያለ ምንም መጠራጠር የለም የሚለው ነገር ነው የሚያስኬደው። ይሄ ደግሞ ዝም ብሎ ከመሬት ተነስቶ ወይም ደግሞ ከሌሎች ነገሮች ከመስማት የምሰጡ አስተያየት ሳይሆን በግሌ እኔ በራሴ ኢትዮጵያ ውስጥ ባለው የጋዜጠኝነት ሙያ ወይም የጋዜጠኝነት ሂደት ላለፉት ዘጠኝ ዓመታት በተለያየ ሚዲያ ላይ በመስራት በግሌም በተቀጠሬም በመስራት በራሴም ደግሞ ጋዜጣም ከፍቼ ከሪፖርተርነት እስከ ዋና አዘጋጅነት ከዛም ደግሞ እስከ አምደኝነት በመስራት ባዳበርኩት ባየሁት ልምድና በተሳተፍኩበት መንገድ ነው ይህንን ድምዳሜ መስጠት የምችለው። በሂደት እንዳየሁት ጋዜጠኛ ተንቀሳቅሶ እንደ ልቡ በነጻነት የሚሰራበት የሚዲያ ተቋምም ሆነ አሰራር የለም። በተለይ በመንግስት በኩል ጫናው በጣም ከፍተኛ ከመሆኑ የተነሳ ነጻ የሆነ ጋዜጠኝነት እንዲሰራ አይፈለግም እና ጋዜጠኝነት በአጠቃላይ ሞቷል፣ ነጻ ሚዲያ የለም የሚል አስተያየት ነው ያለን። ወደ አዲስ አበባ ደግሞ የሆርን አፌርስ የአፍሪቃ ቀንድ ጉዳዮች የጦማድ ጸሐፊ አቶ ዳንኤል፣ እንዴት ነው የኢትዮጵያ የጋዜጣ ሁኔታ? አመሰግናለሁ ትዝታ። መቼም ማንም ቢሆን በኢትዮጵያ ያለው የሚዲያ ወይም የፕሬስ ሜዲያ አይዲያ ያለው ወይም የሚፈለገውን ያክል ነው የሚኖር አይመስለኝም። ያ ደግሞ በፖለቲካው ተሳታፊ የሆኑ ሀይሎች መንግስትም፣ ወደ ውጭ ከመንግስት ውጭ ያሉ እንደዚህ በአጠቃላይ መዋቅራዊ የሆኑ እግዳቶች ውጤት ነው። አንድ ነገር ላይ ብቻ ውስጥ የምናስቀምጠው አይደለም። ያ እንዳለ ሆኖ ግን እኔ በጥቅሉ አሁን ጋዜጦች ወይም ጋዜጠኞች ታስረዋል ወይ ተሰደዋል። ስለዚህ ኢትዮጵያ ውስጥ የምርጫ ፖለቲካን ለማሳለጥ የሚያስችል ሚዲያ የለም ብሎ መዝጋት እኔ ትንሽ ችኩል ይመስለኛል። ለምሳሌ የሚሰድ አሁን ተመስገን ደሳለኝ አሁን ብዙዎቹ ጋዜጠኛ ሆኖ ታሰሩ ይባል እንጂ ፖለቲከኞች ናቸው አብዛኞች ጊዜ ግን የተመስገን ደሳለኝ የሚሰደው ቢያንስ ፖለቲከኛ ነው ሲባል የሰማት ነገር የለው። ወይም ፖለቲካ ፓርቲ ውስጥ በቀጥታ ቀጥታ ግንኙነት የለውም። ተመስገን የምርጫው ጊዜ ጋዜጣ እያሳተመ እንዲሆን እኔ ስለ ምርጫው የትኛው ፓርቲ ምን ፖሊሲ ያለው ብሎ ስለዚህ ለዚህኛው ፓርቲ በዚህ መልኩ ድምጽ ልንሰጥ የሚል በዚህ እንደ ስራ መፍታት የሚቆጥረው ሁሉ ነው የሚመስለኝ። እሱ በቀጥታ ስለ ህዳሴ አቤት ነው እየሰበከ እንትን እያለም የነበረው እና ገና በሂደት ላይ የሚያሉ የተፈረገባቸው ጋዜጠኞች ሊሆኑ ይችላሉ። ከእነዛ ውስጥ አንዳንዱ ተገቢ ሊሆኑ ይቻል፣ አንዳንዱ ላይ ጥርጣሬ ሊኖረን ይቻል። ልክ እኔም እራሴ አንዳንዶች ወይ አስፈላጊ አይደለም ቢያ ጠቃሚ አይደለም ምን ላይ ይኖራል መያዛቸው እንደዚህ ነገር ዶሮ ዶሮ። ግን በድምሩ ስናየው እነዛ ሰዎች ቢኖሩ ኖሩ፣ ወይም እነዛ ሚዲያዎች ወይም እነዛ ግለሰቦች ቢኖሩ ኖሩ ለምርጫ ፖለቲካ የሚሆን ግብአት ለማበርሰት ፍላጎቱም ወይ ደግሞ የአቅጣጫውም አላቸው የሚለውን እጠራጠራለሁ። ስለዚህ ከዛ አንጻር መለካቱን ያሳሳች ነው ብዬ ነው የምወስደው። ከዛ ይልቅ ጨራሹ ለምርጫ ፖለቲካ የሚሆን አውዳለ ወይ አጠቃላይ ህብረተሰብ ውስጥ የሆነ በፓርቲዎች ደረጃ በፖሊሲ ላይ የመወያየት ወይም በአማራጭ ሀሳቦች ላይ የመከራከር ያቅኝት አለመኖር ነው እንዳም እንዳንድ ችግር ነው ያርጌ የሚወስደው። ሀሳቢን ግልጽ አድርጌ ከሆነ ትዝታ እንመለስበታለን። አቶ ዳንኤል፣ አንድ ሁለት ነጥብ ማለት ፈልጋለሁ፣ ለሌሎቹ እድሉ ከመስጠቴ በፊት ተመስገን ደሳለኝ ባይታሰርና በዚህ ፕሮግራም ላይ ቢሳተፍ ራሱን ስለ ስራው ቢከላከል ደስ ባለን ነበረ። ነገር ግን ሌሎች ጋዜጠኞች ደግሞ እዚህ ስለ ተመስገን ደሳለኝ የተነሳውም ላይ ምናልባት አስተያየት ሊሰጡበት ይችላሉ። እንግዲህ እንደሚታወቀው ሚዲያና ምርጫን የምናነሳው አንድ ምርጫ ዴሞክራሲያዊ እንዲሆን ሁሉም ፓርቲዎች እኩል ተሳትፎ እንዲኖራቸው የፓርቲዎችን ሀሳብ ወይንም የሚያቀርቡትን አማራጭ የፖለቲካ ፕሮግራም ለህዝብ የሚያሳውቀው ነፃ ሚዲያ ነው ከሚል መንደርደሪያ ነው። ከዚህ ጋር አያይዘህ አርጋዋሽኔ የምታካፍለናለህ ስለ ወቅቱ የኢትዮጵያ የነፃ ፕረስ ሁኔታ። እሺ፣ አመሰግናለሁ። እንግዲህ የኢትዮጵያ ሚዲያ ችግሮች ብዙ ተብሎላቸዋልም ተዘርዝረው ተነስተውም ያውቃሉ። ከምርጫ ጋር በተያያዘ ግን በዋነኝነት የምለው እንኳን ለምርጫ የሚመጥን ሚዲያ ቀርቶ የዕለት ተዕለት ዜናዎችን ለህዝብ ለማድረስ የሚበቃ ቁመናና ገለልተኝነት ያለው ሚዲያ በኢትዮጵያ አለ ብዬ አላምንም። ይህ ደግሞ የሆነበት ምክንያት ብዙ ነው። ችግሮቹ እንደ ትንንሽ ሚዲያ ኢንዱስትሪ ውስጥ እንዳሉ ችግሮች ሳይሆን እንደውም የምመለከታቸው በመሰረታዊነት የሚመነጩት በሀገሪቱ በስልጣን ላይ ያለው መንግስት ገለልተኛና ነጻ ሚዲያ እንዲኖርም ይስፋፋም ፍላጎትም ስለሌለው፣ ይህንንም በተለያየ መንገድ በስውርም በይፋም ግልጽ በማድረጉ በሀገሪቱ ምርጫን የመሳሰሉ ፖለቲካዊ ጉዳዮች አንስቶ የህዝቡን ሀሳብ የተቃዋሚና የፖለቲከኞቹን ሀሳብ የሚያስተናግድ ሚዲያ የሚፈጠርበት ሁኔታን ለማየት አልታደልንም። በተለይ ምርጫን ስናነሳ ደግሞ የኤሌክትሮኒክስ ሚዲያ ነው በዋነኝነት ትልቅ ሚና የሚጫወተው በከተማ ውስጥ የሚሰራጩ ቁጥራቸው አምስት ሺህ እና አስር ሺህ የሚደርሱ የጋዜጣ ህትመቶች አይደሉም። በምርጫ ወቅት በተለይ በዋነኝነት ህዝቡ ጋር የሚደርሱት የኤሌክትሮኒክስ ሚዲያው ነው። የኤሌክትሮኒክስ ሚዲያውን ደግሞ በዋነኝነት ተቆጣጥሮ የያዘው የገዥው ፓርቲና መንግስት ነው። ስለዚህ እንዲህ በቀላሉ የምርጫው ሁኔታ የተቀላጠፈ እንዲሆን የሚያደርግ የሚዲያ ሁኔታ በኢትዮጵያ የለም የሚል አጠቃላይ አስተያየት ነው ያለው። እሺ፣ አቶ መስፍን ዳንኤል ብርሃኔ ስለ ተቃዋሚ ፓርቲዎችም አንስቷል። ጋዜጠኞች እንደ ተመስገን ደሳለኝ ያሉ ጋዜጠኞች ነጻ ያለ መሆን ተቃዋሚን የሚወግን ነው አይነት ነገር ነው እና ያለው፣ እና በዚህ ላይ አስተያየትህን ብትሰጠን። እሺ አመሰግናለሁ ትዝታ። ቅድም እንዳልሽው ተመስገን እራሱን ዲፌንድ ለማድረግ በማይችልበት ሁኔታ ላይ መክሰሱ መውቀሱ ብዙ ጠቃሚ ላይሆን ይችላል። ሆኖም ነገሩን ሰፋ ባለ አንጻር ብንመለከተው ሲጀመር ኢትዮጵያ ውስጥ በሚዲያውም ይሁን በተቃዋሚዎች አንጻር እነዚህ ሁለቱ ሁለቱ ሴክተሮች እንዲያድጉ እንዲፋፉ የሚያደርግ ፖለቲካዊ ሁኔታ የለም። በስልጣን ላይ ያለው መንግስት እነዚህ ሁለት አካላት እንዲቀጭጩ በሞትና በህይወት መካከል ብቻ እንዲኖሩ ነው የሚፈልገው። በፖሊሲዎቹም በአፈጻጸሞቹም ስናይ ዳንኤል ቅድም እንዳነሳው ስትራክቸራል መዋቅራዊ የሆኑ ችግሮች አሉ። በትክክል ነው። ግን ከዛ በመለስ አሁን አገሪቱ ባላት አቅምና በደረሰችበት ደረጃ ልታደርግ የምትችለው በጣም ብዙ ነገር ነበረ። ቅድም ነገ ሌ ጋዜጠኞች ቢኖሩም ብዙ አስተዋጽኦ አያደርጉም የሚለው ነገር ብዙ የሚያራምድ ክርክር አይመስለኝም። አንድን ሰው ምግብ ከልክሎ ቢበላም መሞቱ አይቀርም ነበረ፣ ወይም ደግሞ አየር ከልክሎ ቢተነፍስም መሞቱ አይቀርም ነበረ ማለት ብዙ የሚያራምድ ነገር አይመስለኝም። ሰውየው እንዲተነፍስ፣ እንዲመገብ ያንን ነገር ሰጥቶ ከዛ በኋላ ይወፍር አይወፍር፣ የበላውን ምግብ በትክክል ይጠቀምበት አይጠቀምበት ንግግር ማድረግ ይቻላል። ምግቡን ከልክሎ ግን አይደለም። ኢትዮጵያ ውስጥ እየሆነ ያለው ጋዜጠኞችና የሚዲያ ተቋማት እንዳይተነፍሱ ማድረግ ነው። ስለዚህ ቢተነፍሱም ለውጥ አያመጡም ነበር ማለት ሲጀመር አፈናውን የማጽደቅ ወደ ማጽደቅ ድምዳሜ ነው የሚወስደን። እና እነ ተመስገንም ሆኑ ሌሎቹ የተዘጉ ጋዜጦች እና አሁን ስራ ላይ ያሉ የሚሌሉ ጋዜጠኞች በምርጫው ላይ አዎንታዊ የሆነ አስተዋጽኦ ማድረግ እንዲችሉ መጀመሪያ እንዲተነፍሱ ሊፈቀድላቸው ይገባል። የሚሰሩበት ከባቢ ከፍርሃት ነፃ የሆነ መሆን አለበት። ያን ጊዜ ነው የሚዲያ ተቋማቱም ጋዜጠኞቹም ልምዳቸውን እያዳበሩ ለምርጫው የሚሆኑ መልእክቶችን ወይም ዝግጅቶችን ማቅረብ የሚችሉት። አሁን ግን ያ ነፃነት የለም። ወደ ተቃዋሚዎቹም ስንመጣ በዚሁ አንጻር ነው የምመለከተው እንጂ እርግጥ ተቃዋሚዎቹ ስራቸው በየትም ሀገር ቢሆን ያለው ስርዓት ያለው መንግስት እንዲሻሻል ማድረግ ስለሆነ መታገል አለባቸው። ሆኖም ግን ምንም የመንቀሳቀሻ መንገድ ቦታ እንዳይኖራቸው በማድረግ በጣም ጠባብ በማድረግ እነዚህ አካሎች እንዳይጠናከሩ እየተደረገ ባለበት ሁኔታ የኢህአዴግን አይነት አንድ ሺ ፖሊሲ ለምን አላጸደቁም? ምን አላዘጋጁም? ማለት ፌርነስ የሚጎለው አስተያየት ይመስለኛል። ይቀጥላል። ዝግጅታችን አበቃ። ከምሽቱ ሶስት ሰዓት እንገናኝ። ጤና ይስጥልኝ። ከቪኦኤ ፕሮግራም ሃዝ ካም ቱ ዩ ፍሮም ቮይስ ኦፍ አሜሪካ Washington.